ሀና ሀይሌ ላለፉት አራት ዓመታትና ከዚያም በላይ በፈንድቃ የባህል ቤት በእንግሊዝኛ ቋንቋ ግጥሞችን ስታቀርብ ቆይታለች። በእነዚህ ጊዜያት ውስጥም አዳዲስ እና የተለዩ የፈጠራ ስራዎችን ለሚያቀርቡ አርቲስቶች በከተማዋ ክፍት ቦታና እድል አለመኖሩን በመገንዘብ ድግቿ ጋር በመሆን ዘላን የፈጠራ እና የባህል ማዕከልን ከፍታለች። በእንግሊዝኛ ነው የሚገጥመው እና ለእንግሊዝኛ ገጣሚ ደግሞ የትም ቦታ የለም እና ግን እንግሊዝኛን ብቻ ሳይሆን ሌላ ቋንቋ መጠቀም የሚፈልግ ሰው የት ሊገጥም ይችላል የሚለውን ጥያቄ ብዙ ቦታ አናገኝም። እና እኔ የማውቃቸው ብዙ ወጣቶች አሉና፣ ለእኛ ብዙ ቦታዎች ክፍቴ ነው። እስፔሻሊ ስለ አዲስ አይነት አፈጣጠር ወይም አዲስ አይነት አርት ሲመጣ በጣም ዝግ የሆኑ ብዙ በሮች አሉ። ምክንያቱም ስለ አርት እስፔሻሊ የድሮውን የማቆያ ነገር ነው እንጂ የሚታሰበው አዲሱ ጀኔሬሽን ወይ አዲስ ድምጤት ነው ያለው የሚል ብዙ የለም አሁን ባህል ማዕከል ውስጥ በኢትዮጵያ ውስጥ አዲስ አበባ ውስጥ ያለው የባህል ቤት ነው እንደ ትክስታና ምግብ ምናምን ያለበት ብቻ። ያንን ያለፈ ወጣት እንድን የሚያዳብር ቦታ የት ነው የሚል ጥያቄ ውጤት ነበር ነው እና በዛም ምክንያት ነው ይህንን ልንከብ የቻልነው ያው ቦታ በማጣት ልንመሰርት የቻልነው ዘላን የፈጠራና የባህል ማዕከል፣ ለአዳዲስ የፈጠራ ባለሙያዎች ልምምድ እንዲያደርጉ፣ ስራቸውን እንዲያቀርቡ እንዲሁም የሚያድግ የንግድ ምልክት እንዲይዙና ተሻጋሪ የሆነ ሀሳብን እንዲያንጸባርቁ እድሉን ይፈጥራል ትላለች። ከዚህ የተከፈተበት ምክንያት ዘመናዊ ወይም አሁነኛ የሆኑ አገላለጾችን ቦታ ለመስጠት ነው። እንደዚህ ስም ደግሞ ያው የፈጠራና የባህሉን አማክሎ ማለት ቀርቡት ነገሮች ብዙ ናቸው። አሁን ያለንበት ቦታ ተለቅ ያለ ቦታ ነው ያያዝ ነው። እንደ ማዕከል የስዕል አውደ ርዕይ የሚታይበት ጋለሪ አለን። ሌላ ቦታ የማያገኝ አሁን ለምሳሌ ወይ ጀማሪ ሊሆን ይችላሉ ወይ የሚያቀርቡት ነገር ለየት ያለ ሊሆን ይችላል እና በእኛ ማዕከል እንዲያሳዩ ቦታ እንሰጣቸዋለን ማለት ነው። ዘላን የፈጠራና የባህል ማዕከል ልክ እንደ ስም ሁሉ የአስተሳሰብ አጥሪ እንደሌለው የምትናገረ ሀና በኢትዮጵያም ለመጀመሪያ ጊዜ የቆይታ ፈጠራ ወይም አርት ሬዚደንሲ እንዳመቻችሁ ትገልጻለች። አርት ሬዚደንሲ ማለት የመጀመሪያው በኢትዮጵያ ውስጥ እኔ እስከማውቀው ድረስ እንደ አርት ቦታ እየሰጠን ያለን አሁን እና ይህም ማለት ነው አርቲስቶች ወይ ከውጪ መጥተው እኛ ጋር ለትንሽ ጊዜ በነጻ ይቆዩና ከሌሎች አርቲስቶች ጋር እንዲገናኙ፣ እንዲነጋገሩ፣ ተለያየ አይነት መንገድ ሪሌሽንሽፕ እንዲፈጥሩ እናደረጋለን ማለት ነው እና ይሄ ኦፕን ሬዚደንስ ይሆናል። ለኢትዮጵያኖችም፣ ለውጭ ሀገር ምንዚ ሰዎች እናደረጋለን ያው መክፈት የምችል ማለት ነው። ሀና የማዕከሉ መከፈት ቀላል እንዳልሆነም ነው የምትናገረው። ተግዳሮት የማየው ነገር የኢትዮጵያ ቢሮክራሲ በጣም የሚገርም ነው ማለት የእውነት ተስፋ ልቆርጭ ያደረግሻ ምንም ወደዚህ ወደዛ ምትትን አይደለም ከእንስራ ብሎ መለመን እኔ ውስጥሽን ነው የሚበላሽ። በጣም በጣም የሚከብድ ነው እና እንደዚህ ሊከብድ አይገባው። እውነቱን ለመናገር ይሄ ሁላ ወጣት ስራ የለም እየተባለ ተቸግሯል እየተባለ ራስን ነጻ ማውጣት ማለት አይደ አይደለ ለራስ ፕሮጀክት ሰርቶ የሆነ ነገር አበረክታለሁ ማለት። ከዚህ በላይ ምንም ነገር አንፈልግም። ገንዘቡ ከራሴ ሀሳቡ ከራሴ ሁሉንም ነገር ከራሴ ብለን ተነስተን ላይሰንሱን ለማውጣት ብቻ ሳይሆን፣ ማንም ሰው አይደግፍሽም። ሰው ፊት ይነሻሻል። በጣም በጣም ብዙ ችግር አለና በጣም ከባድ ነው። ያው ብዙ ሰው ኢትዮጵያ ውስጥ ባትሰሪ ደስ ይለዋል። ቢሮክራሲ ብቻ ሳይሆን ወይ ጓደኞችንም ሆነ ቤተሰቦችን ለምን ትቸገር ያለሽ ይልሻል ብዙ ሰው እና ይሄ ነገር በጣም ይከብዳል። በዛ ላይ የራስሽን ገንዘብ አስገብተሽበት የራስሽን ቆጥረሽ ሴት ያረግሽን ገንዘብ አስገብተሽ ባትሰሪው ብሎ የሚልሽ ሰው ሲበዛና አስክትሪው ሰው ሲበዛ በጣም ይከብዳል። እስከ አምስት መቶ ሰዎችን ማስተናገድ የሚችለው ዘላን የፈጠራ ማዕከል በኮቪድ አስራ ዘጠኝ ምክንያት ለጊዜው ቢዘጋም በድረገጽ ላይ ግን የቪዲዮ ቃለ መጠይቆችን፣ ጦማሮችን እንዲሁም ስሪ ዲ ኤግዚቢሽኖችን እያሳየ ይገኛል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።